የንስዳ ቆላጋ ከተማ የተዋሁ ናቸው። ትናንት ማምሻው ሰውከን በተባለ ሆቴል ላይ በተወረወረ ቦምብ የአንድ ሰው ህይወት ማለፉን እና በዘጠኝ ሰዎች ላይ ደግሞ ጉዳት መድረሱን ከስፍራዊ ያገኘውት መረጃ ያመለክታል። ጥቃቱ የተፈጸመው ከምሽቶ አንድ ሰዓት አካባቢ መሆኑን የተናገሩት የቶካም ሆቴል ባለቤት የሆኑት አቶ ፈለገ አለሙ በሆቴል ውስጥ በነበሩ አራት ሰራተኞች እና አምስት ወንበኞቻቸው ላይ ጉዳት መድረሱንም አስታውቋል። ወደ ሰው ላይ ነው

ጤና ኮሚኒኬሽን ጉዳዮች ጽሕፈት ቤት እና የነቀምት ስፔሻላይዝ ሆስፒታል የስራ ኃላፊዎችና ሰራተኞች ጋር በተደጋጋሚ ስልክ ቢደውልም መረጃ ለመስጠት ፈቃደኛ አልሆኑም። ባለፈው ሳምንት በዚህ ከተማ በሚገኝ ፋክቶቴል ላይ ተወረወረ በተባለ ቦምብ በሰባት ሰዎች ላይ ጉዳት መድረሱን እና ለአንድ ሰው ሕይወት መጥፋት ደግሞ ምክንያት መሆኑን የሚታወስ ነው።